ጭንቀት የሰውነታችንን በሽታ የመከላከል አቅም በማዳከም ለተለያዩ የህመም አይነቶች ማጋለጡን አስመልክቶ የሳይንሱን ዓለም እይታ የቃኘው የምሽቱ ሐኪሞች ይጠይቁ በዛሬው ቅንብሩ ጭንቀትን ለማድረግ የሚያግዙ ብልሃቶች ጨምሮ ከባለሙያ ጋር የተካሄደ መልስ ይዟል። ሙያው ትንታኔ የሚሰጡን የዩናይትድ ስቴትስ ባሮ የነርቭ ሕክምና ተቋም መምህርና ተመራማሪ እንዲሁም የነርቭና የአእምሮ ሐኪሙ ፕሮፌሰር ዮናስ እንዳለ ገዳ ናቸው። ፕሮፌሰር ዮናስ ያነጋገረው የፕሮግራሙ ዋና አዘጋጅ አሉላ ከበደ ነው። በአንድ በኩል ጭንቀት አይኑርብኝ አይባልም። ጭንቀት የህይወት አካል ነው። ሁሉም ሰው በአንድ ምክንያት ወይ በሌላ መጠኑ ይለያይ እንጂ አስጨናቂ፣ አሳሳቢ ጉዳይ ገጥመዋል። ከባድም ቀላል የሚሆን እንዴት ይወጣዋል፣ ምን ማድረግ አለበት የሚባለው ነው እንጂ ጨርሶ አይኑር አይደለም የሚለውን ይዘን ነገር ግን ጭንቀት ሲኖር ሰዎች የሚያደርጓቸውን አንዳንዴ የጥሞና ጊዜ መውሰድን በተለይ ከምስራቁ ባህል የተወሰደው በእንግሊዝኛው ማይንድፉልነስ የሚባለው አንዳንዴ እራሱን የቻለ የልምምድ እንቅስቃሴም እንዳለው ይታወቃል ሰፊ ነገር ነው ወይም ደግሞ ቀደም ብለው ጥቅስ ያደረጉትን የመሰለ ሰውነትን ለማፍታታት ረዘም ያለ የእግር ጉዞ ማድረግ የመሳሰሉን እንደ ጥሩ የሚነገሩ አሉ በእርግጥ እነኚህ ሳይንሳዊ መሰረት ይኖራቸው ይሆን ጭንቀትን ለማርገብ ለመቀነስ አንዳንዴም ለመከላከል ጭምር እንደ ተጨባጭ መፍትሄ ይታያሉ ወይ ሌሎችም ካሉ አዎ እግግድ በእርግጥ ይሄ ከምስራቅ ለም የመጣው የማይንድ ፉልነስ ብዙ የተጠና ነው ፕሮፌሰር ሪቻርድ ዴቪድሰን ዩኒቨርሲቲ ኦፍ ዊስካንሰን ማዲሰን ያሉ ሰው እሳቸው በዩቲዩብን በየቦታው ብዙ ጥናቶች እንደዛ የምናገሩታል። የግድ ደግሞ የደላይላማ አይነት ማይንድፉልነስ ብቻ መሆን ያለበትም። ለምሳሌ ያክል በአንዳንድ ጥናቶች ስትረስ ሲሰማቸው ምንድን ነው የምታደርጉት ብለን እንጠይቃለን እና አንዳንዶቹ ስራ ቤቶች ቻፕል፣ ፀጥ ያለ ቦታ ሄደው እንዲጸልዩ ወይም በጥሞና ጊዜ ይወስዳል። እዛ ቆይተው ወይም አይናቸውን ጨፍነው እንደ አስር ደቂቃ፣ አስራ አምስት ደቂቃ ከዛ ቆይተው ሲወጡ ስራ ቦታ ሲመለሱ የጭንቀቱ መጠን ይቀንሳል። እንዴት ነው የምታውቀው? ሀሳባቸው ሰብስበው ስራ መስራት ይችላሉ። ከሰዎችም ጋር ሲነጋገሩ የመነጫነጭ ስሜት አይኖራቸውም። ስለዚህ እንደሆነ የታው ነው። የግድ ማይንድ ፉልነስ መሆን የለበትም። ጸሎትም ሊሆን ይችላል። ሌላው ደግሞ አለአንድ ጊዜ ጓደኞቻቸው ጋር ወይም ከካውንስለር ጋር ወይም ከሌላ ጋር ግለሰቡ ጤናማ ነው ብሎ የሚላቸው ነገሮች መውሰድ ይችላል። ነገር ግን እንዳልከው ይህ ማይንድ ፉልነስ ብዙ ተወሳሰብ አለ። ማይንድ ፉልነስ ሲሉት፣ ለምሳሌ አንድ ሰው ወክ የሚያደረግ ከሆነ በአይኑ ማለት በጆሮ መስ መሬት ግሩ ሲነካ ያንን ኖቲስ ማድረግ አንጎል ውስጥ የሚመጣውን ሀሳብ ኦኬ አሁን ንዴት መጣሁ እና አዌርነስ ማለት ነው። መኪናም ሲነዳ መኪናውን መንገዱን እያየ ከኦቶ ፓይልት። አሁን ማይንድ ፉልነስ የማያደርጉ ሰዎች መኪናም ሲነዱ ከመስሪያ ቤት ተነስቶ ቤት ሲገቡም ቤት እንዴት አድርገው ቤት ቤትቡ በደመ ነፍስ እንደማለት ነው እንደ በልማድ የሚያውቁት ነገር ማድረግ እዛች ስለዚህ ይሄ አዌር መሆን አንድ ግለሰብ የሚያደርገውን እንደዚህ ኦኬ፣ ለምሳሌ ጠዋት አሁን አንተ ወደ ስራ ልትሄድ ስትል ምንድን ነው ያስፈልገኝ? ቺሴ ውስጥ ዋሌት አለ፣ የመኪና ቁልፍ አለ፣ እንደዚህ ራሴ እንደሱ አደርጋለሁ። ለውሻዬ ውሃ ሞልቻለሁ። ኦኬ ቼክ እንዳደርጋለሁ። ቼክ እና አንዳንድ ጊዜም ደግሞ ሊስት ዳውን ማድረግም ቼክ፣ ቼክ ቤት ከመጣት በፊት እነዚህ እነዚህን ማድረግ እና ይሄ ራሱ ግለሰቡን ማይንድፉል አዌር ነቃ ብሎ እንዲሄድ እንዲሁም በደመና ቁልፉን ኪሱ ሲተት ከአለቃው ጋር ሲጨቃጨቅ እያሰበ ወይም ደግሞ አገር ቤት ጦርነት ግጭት እያሰላሰለ መኪና ውስጥ ሲገባም ሲነዳም ያው እዛ ውስጥ ከሆነ ያው እንግዲህ ራሱ ከድጡ ወደ ማጡ ነው የሚሆነው። አዌር መሆን እና ለሁሉም ጊዜ ያለው በጣም እኮ ብዙ ነገሮች እኮ የታወቁ ናቸው። ያው አይናችንን ገለጥ ማለት ብቻ ነው። በነገራችን ላይ እኔ ስትረስ ወይም ጭንቀት ሲይዘኝ ስለይ ጥናት ጽሁፎች ሲጽፍ ሚኔሶታ እያለሁ ወይም ክሊኒክ እስከ አስራ አምስተኛ ፎቅ ነበረ እና ከቢሮ ወጥቼ ከአንድ እስከ አስራ አምስተኛ ፎቅ ወጥቼ ስመለስ ምን አላፋብኝ እንደ አንጎሌም ይጠራል አልኛል ብታሜንም እና አሁን ደግሞ እዚህም ያለሁበት ቦታ እንደዚሁ እስከ ስምንተኛ ፎቅ ወጣለሁ። እንደዚህ አንዳንድ ነገሮች ያደርጋለሁ የራሴን ልምድ ለመካፈል ትክክል አድማጮች የሚያንጎላኪ ራሳቸው የሚያደርጉትን ማዛመድ እንዲችሉ እድል ይሰጣል። ፕሮፌሰር ናት። ሰዎች ከዚያ ከሚያስጨንቃቸው ውጤት ለመውጣት ከተጨባጭ ሁኔታዎች ጋር የሚያዛምዷቸው ሕይወታቸው ውስጥ ያሉ ፈተናዎች የሚጠይቋቸው እንዳሉ ሆነው በመፍትሄው ረገድ ማድረግ የሚችሏቸውን በቀላሉ በእጃቸው ያሉ አንዳንድ መንገዶችን ጠቁመዋል። የዚህን የጭንቀት ጣጣ የሚገልጹ አንዳንድ ጽሁፎች የተለያዩ የሰውነት አካላት መመረዝ፣ የሰውነት መቆጣት ኢንፍላሜሽን የመሳሰሉ በስነልቦና ብቻ ሳይሆን አካላዊ ሁኔታ የሚፈጥሩ ልክ የስኳርን ከፍና ዝቅ ማለት ኮርቲዞል ከተባለው የጭንቀት ሆርሞን ጋር የተያያዘውን እንዳስረዱት ሁሉ በእነኝህም አይነት ሁኔታዎች ላይ ተጽዕኖ ያሳድራል የሚል ጽሁፍ ተመልክቻ። ያለው አስተሳሰብ አለ። ተጨባጭነት ይኖረው ይሆን? ይኸው ጭንቀት በአእምሯችን የሚመላለስ ሁኔታ ያ ሳይኮኒሮ ኢሚኖሎጂ የሙያ ዘርፍ አለ እና በእርግጥ ይሄ የወጣ የወረደ ብዙ የላቦራቶሪ ሲታዘዝም እራሱ ብዙ ብዙ አይነት አለ እና በአጠቃላይ ብዙ በሽታዎች ሰዎች እኮ ስትረስ ውስጥ ሲሆኑ ጨጓራዬን አቃጠለኝ ይለዋል፣ ያቁጣል። አንዳንዱ ደግሞ ስትረስ ውስጥ ሲሆን ወይ ሆድ ቁርጠት፣ ተቅማጥ ወይም ድርቀት ሊያያዝ ይችላል። ይሄ ደግሞ ኦቶኖሚክ ነርቨ ሲስተም የሚባለው ጋር የተያያዘ ነው። አንድ ደግሞ ከትንፋሽ ጋር የተያያዘ ሊሆን ይችላል። ስለዚህ ሰዎች ከባድ ስትረስ ሲሆኑ ሰውነታቸው ላይ የተወሰነ ተጽዕኖ አለው እና አንዳንድ ነገሮች በተለምዶ ሳይኮሶማቲክ የለስስ የሚባሉት እንደዚህ ጨጓረ መቃጠል ስሜት ወይም ደግሞ ኢንፍላማተሪ ባወል ዲዚዝ ብሉት የአንጀት ውስጥ አንዳንድ ችግሮች መኖር ሌላ ደግሞ ጀኒቶ ዩሪነሪ ሲስተም የአንዳንዶች ስትረስ ውስጥ በጣም ሲኖሩ ይሄ ኤሪተብል ብላደር ሽንታቸው ቶሎ ቶሎ መምጣት እነዚህ እነዚህ ነገሮች የተለመዱ ናቸው። እና ቀጥታ ከነርቨስ ሲስተም ጋር የተያያዙ ናቸው። እና እያንዳንዱ ግለሰብ ስትረስ ውስጥ ሲገባ ምን እንደሚሰማ ወይም እንደሚሰማት ልብ ማለት አለባቸው። ኢንፌክሽንም ራሱ ቫይራል ኢንፌክሽን እንደ ጉንፋን፣ ጉንፋን የሚበዛበት ሰው አለ። ያ ሁሉ ምክንያት ፊዚዮሎጂካል ምክንያት አለው እና ግን ወዲያውኑ ለማሳየት አንድ ሰው ስትረስ ሆርሞኑ ኮርቲዞኑ ሲወጣ እና ከዛ ደግሞ የኢንፍላማተሪ ማርከር የምንላቸው እነሱን ዝቅ ሲሉ ወዲ አሁኑ ማሳየት ያስቸግራል። አንዳንዴ ነገር ግን ሰውየው ከሚናገረው ከዛ ደግሞ ፐርሲቭድ ስትረስ እስኬል እሱም ክብደት አለ። ግለሰቡ የሚሰማውንም እንንቀው እንለካዋለን መለኪያ ነገር አለ እና ስለዚህ ያ ስትረስ ሰውነት ላይ ተጽዕኖ ያመጣል ያመጣል። ያንን እንዴት መቀነስ ይቻላል? አንዳንድ በቀላሉ በእጃችን ያሉ እንደ ስፖርት አይነት እነዛን ነገሮች ለመከላከል ለመቀነስ ያስችላል። አንዳንዱ ግን የሚያሳዝን ሁኔታ በስፖርት በተለያየ መንገድ ስትረስ ጋር ዲል ከማድረግ ይልቅ እንደ የጨጓራ ምርመራ ያደርጋል፣ አንዴ የእንጀት ምርመራ ያደርጋል፣ አንዴ የልብ ምርመራ ያደርጋል። በጣም የተወሰኑ ሰዎች በሽታው ላይ ከኋላ ያለውን ችግር ሳይሆን የስትረሱን ከማየት ይልቅ በሽታዎቹ ላይ በማተኮር ሰላሳ አርባ ዓመት ለክፉ ቀን ብሎ ያስቀመጡትን ገንዘብ ላቦራቶሪ ምርመራ ያደረጋሉ። ጤነኛ ነው ይባላል። እዛ መሄዳለሁ፣ ጤነኛ ነው ይባላል። ግለሰቡ ግን ውስጥ የሚሰማው ይሰማዋል። ስለዚህ አይ ቲንክ ግለሰቡ የሚሰማው አሁን ክብደት አለው። ድሮ አንዳንዴ አይ ምርመራው አያሳይም፣ ምን ችግር የለም፣ ይሄ አንጎል ውስጥ ነው ፊልም ምናምን ይባል ነበር። አሁን ቀልቷል። ሰውዬው የሚሰማውንም ልብ ቦታ ይሰጠዋል፣ ቦታ ይሰጠዋል። ፔሸንት ሴንተር አፕሮች ይባላል በሽተኛው የሚለውን ነገር የምትለዋን ነገር ልብ ብለሽ ልብ ብለህ አዳም ቢሮ ዶክተር ሴንተር አፕሮች ዶክተሩ የሚለውን መስማት በሽተኛው ተግባር። አሁን ግን ሁለቱም እየተደማመጡ እዛ በሳይንቲፊክ በማስረጃ በተደገፈ ደግሞ ሐኪሙ ወይም ባለሙያው ስራውን ይሰራል። ግን ሁልጊዜ ሳይንሱም ደግሞ እንዲ ዝም ብሎ እንደ መድፍ አይተኮስም። ኢላማውን ከበሽተኛው መረዳት ያስፈልጋል እና ማስተካከል፣ ኢላማውን ማስተካከል ያስፈልጋል። በሽተኛው የሚለውን ማዳመጥ ትልቅ ቦታ አለው። በአሁኑ ጊዜ እየተደማመጠ ነው የሚባለው ዘመላ ነው። በርከት ያሉ ጉዳዮችን ያነሱልን ፕሮፌሰር ዮናስ ጊዜያዊ አላፊ ጭንቀት የሚያሳስቡ ነገሮች ከሚፈቱት ከፍ ያለ የጤና መጓደል ሊያስከትል የሚችልበትንና እሱም ደግሞ በግል ጨምሮ እንዴት ሊረዳ እንደሚችል ኋላም ሕክምናው እርዳታ ሲያስፈልግ ይከተላል ራሱ ጭንቀት የሚፈጠርበትንም መንገድ ጨምሮ በዝርዝር አስረድተውናል። ፕሮፌሰር ዮናስ እንዳለ ገዳ የሥነ ባህሪና የነርቭ እንዲሁም የአንጎልና የነርቭ ስርዓት ሕክምና ልዩ ባለሙያ ለዛሬው ጭንቀት እና ጣጣውን በተመለከተ በሰፊው ለሰጡት ሙያዊ ማብራሪያ አመሰግናለሁ። በሌላ መሰል ጥያቄዎች መልሰን እንደምናገኘው ተስፋ አደርጋለሁ። ለአሁኑ እግዚአብሔር ይስጥልኝ። አመሰግናለሁ። አሉላ፣ እግዚአብሔር ይስጥልኝ።